ኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የፀጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሀመድ ተሰማ ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በተሰጠው ትዕዛዝ መሰረት ሰራዊቱ ተልዕኮውን እየተወጣ ነው ብለዋል። እስክንድር ፍሬው ዝርዝር አለው። ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ ሰራዊቱም እየተጫወተው ሚና ለተወሰኑ የአገር ውስጥ የመገናኛ ብዙሀን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጄኔራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው። በሰላማዊ መንገድ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቻቸውን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል። ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈላጊ እንዳደረገው ጀነራሉ አብራርተዋል። በኋላ ላይ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትእዛዝ መሰረት የፌድሪ መከላከያ ሚኒስቴርም ለሰራዊቱ ትእዛዝ አስተላልፏል። በአምቦ ብሸፍቱ፣ ሐረር፣ ድሬዳዋ፣ ባሌሮቤና ሞጆና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊት ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ። ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ከአባ ገዳዎችና ከሀገር ሽማግሌዎች፣ ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ነው ያለው። ግጭት የሚያባብሱ የሐሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀኔራሉ በዚሁ መግለጫ አንዳንድ የፓርቲ አመራሮች ከሻሸመኔ መኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋገጥ ታዞ ያለ እንዲመለስ ያደረግ ነው እኛ ነን ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እሱ የእነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱን በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው፣ ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው ራስ የመከላከያ አመራርም የእነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለውም። ስለዚህ በመንግስት እና በህግ ሁላችንም እየተሰጠን የየራሳችን ኃላፊነት አለ። አሰላ ላይም የተሰማራው ኃይላችን፣ አምቦ ላይ የተሰማራው ኃይላችን ከኦሮምኛ ተናጋሪው፣ ከትግርኛ ተናጋሪውም ከሁሉም እንደ አንድ ሆኖ ተልኮና ተልኮን ህዝባዊ ወገንተኝነቱን በኩል አይቶ ሁሉንም ህዝቦች እየሰራ ያለው ጆባ ላይ የተሰማራው እዚ ያለውን ህዝብ እንደራሱ ህዝብ አይቶ ከተቋቋመበት አላማዎችና እሴቶቹ መስዋዕት እየሆነም ጭምር የህዝቦች እንደነት እያረጋገጠ ያለ። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው። ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብን በህብረተሰቡ ለመፍጠርና የሰራይቱን የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሸስ የተላለፈ መልክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካከሪ ሀገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም። የሀገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ